ከአዲስ አበባ ወጣ ብላ በምትገኘው ቡራዮ አካባቢ መገደሏ ትናንት የተገለጸው የአሜሪካዊቱ የእጽዋት ስነ ሕይወት አጥኚ ሻረን ግሬይ ድኅረ ዶክትሬት ጥናት ላይ እንደነበረች ጥናቷን የምትከታተልበት ዩሲ ዴቪስ ተብሎ የሚጠራው የካሊፎርኒያ ዩኒቨርሲቲ አስታውቋል። የዶክተር ሻረን ግሬይ መገደል ዩኒቨርሲቲውን በእጅጉ እንዳሳዘነ ቃል አቀባዩ ለቪኦኤ ገልጸዋል። ሄኖክ ሰማ ግዜር ዝርዝሩን ይዟል። የ30 ዓመቷ ሻረን ግሬ ከአዲስ አበባ ከተማ ወጣ ብሎ ስትጓዝበት በነበረው መኪና ላይ ድንጋይ በወረወሩ ሰዎች በደረሰባት ጉዳት ህይወቷ ማለፉን የዩሲ ዴቪስ ዩኒቨርሲቲ ቃል አቀባይ አንዲ ፌል በዛሬው ዕለት ገልጸውልናል። ሻረን ግሬ በዩሲ ዴቪስ የድረ ዶክትሬት ስነ እጽዋት አጥኚ ነበረች። የእጽዋት ሥራ ሥሮችን አስተዳደግና በአስቸጋሪ ሁኔታዎች እንዴት እንደሚቋቋሙ ነበር የምታጠናው። ወደ ኢትዮጵያ የተጓዘችው ከአንድ የኔዘርላንድስ የሥነ ሕይወት ምህዳር ጥናት ቡድን ጋር በኢትዮጵያ ሊሠራ የታቀደ መርሃ ግብር ዙሪያ ለመወያየት ነበር። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምበሲ የግሬን አሟሟት አስመልክቶ ባወጣው መግለጫ የምትጓዝበት ሚኒባስ በድንጋይ ከተመታ በኋላ በደረሰባት ጉዳት ሕይወቷ አልፏል ብሏል። የዩኒቨርሲቲው ቃል አቀባይ ስለ ሻረን ግሬን አሟሟት እንዲህ ብለዋል። ዝርዝር ሁኔታው ግልጽ አይደለም። ያለኝ መረጃ በውጭ ጉዳይ መስሪያ ቤቱ የወጣው መግለጫና በተለያዩ የመገናኛ ብዙሐን የተዘገበው ነው። አንዲት አሜሪካዊት የምትጓዝበት መኪና በድንጋይ ከተደበደበ በኋላ በደረሰባት ጉዳት ሞታለች የሚል በተቃውሞ ሰልፈኞች የተወረወረ መሆኑንና ሟቿም የእኛ አጥኚ መሆኗን እናውቃለን። ከዚያ ውጭ ተጨማሪ መረጃ የለኝም። ሻረን ግሬይ ጋር አብራ የተጓዘች ሌላ የዩኒቨርሲቲው አጥኚ መመኖሯን ከትምህርት ተቋሙ ተረድተናል። በወቅቱ አብረው ከነበሩ ያገኛችሁት መረጃ አለ ወይ? የሚል ጥያቄ ለቃል አቀባዩ ፌል አቅርቤ ነበር በአሁኑ ወቅት ይህንን ሀቅ አላረጋገጥንም የግል ምርጫዋን ለመጠበቅ ስሟንም አንጠቅስም። ነገር ግን የዩሲ ዴቪስ ሠራተኛ ከሟች ጋር አብራ ተጉዛ ነበር። የደረሰባት ጉዳት የለም። ወደ ዩናይትድ ስቴትስ ጉዞ ላይ መሆኗን ግን እናውቃለን። ዩሲ ዴቪስ ዩኒቨርሲቲ በግድያው ከፍተኛ ሀዘን ላይ መሆኑን ጨምረው ቃል አቀባዩ ገልጸዋል። ለዩኒቨርስቲው ማህበረሰብ ከባድ ድንጋጤን የፈጠረ አሳዛኝ ክስተት ነው። ኢትዮጵያ ላለፉት አስር ወራት በተለያዩ ወቅቶች በመቶዎች የሚቆጠሩ ዜጎችን ሕይወት የቀጠፉ ሰላማዊ ሰልፎችና ሁከቶች ሲከናወኑባት ቆይተዋል። እሁድ ዕለት በቢሾፍቱ ከተማ የኢሬቻ በዓል ሲከበር የደረሰው እልቂትን ተከትሎ በተለያዩ የኦሮሚያ ከተሞች ሰልፎች ቀጥለዋል።